ሰላም እንደምናመሻችሁ፣ የጋቢና ቪ አድማጮች የእሁድ ምሽት መስከረም 23 2014 ዓ ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብሬያችሁ የማመሸው እኔ ስመኞሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸውን መሰናዶች አዘጋጅተናል። አብራችሁን ቆዩ። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘ አዲስ የወጣቶች ዘመቻ በዚህ ሰሞን ሲካሄድ ቆይቷል። ዘመቻው በወጣቶች የተጻፉ አምስት ሚሊየን ደብዳቤዎችን ወደ ዩናይትድ ስቴትስ መንግስት መቀመጫ ዋይት ሀውስ በመላክ አሜሪካ ኢትዮጵያ ውስጥ እየተካሄደ ባለው ጦርነት ዙሪያ ያላትን የተሳሳተ መረዳት እንድታስተካክል መጠየቅ እንደሆነ የዘመቻው ዋና ጸሐፊ አቶ አለማየሁ ሳይፉ ለአሜሪካ ድምጽ ተናግረዋል። ሀብታሙ ስዩም የዚህ ሀሳብ አመንጪ የሆነው ዩዝ ኤምፓወርመንት ተቋም ዳይሬክተር የሆኑት አቶ አለማየሁ ሰይፉ ጋር ቆይቶ አድርጓል። የዘመቻውን አላማና ግብ አስቀድመው ከሚያስረዱበት ይጀምራል። እዚህ አንደኛውና የመጀመሪያው የኢትዮጵያ መንግስት በአጠቃላይ በዚህ በሰሜን ኢትዮጵያ ከህዋት ኃይሎች ጋር ባለበት ግጭት ላይ ለዓለም መንግስታት ለማስረዳት የሚያደርገው ጥረት እንደተጠበቀ ሆኖ የኢትዮጵያ ሕዝብ ደግሞ ቀጥታ በተለይ ከአሜሪካ ሲምር አስተዳደሮች ጋራ መገናኘት እንዲችል ማድረግ መቻል አንደኛው ምክንያት ነው። ሌላኛው በዚሁም እንግዲህ የኢትዮጵያ እውነታ በተለያዩ ዓለም አቀፍ ሚዲያዎች አላግባብ የተዘባ መረጃ እየተሰጠ በዲዛይን ነው። እንደውም መረጃ እየተሰጠ ብቻ ሳይሆን የኢትዮጵያ እውነታ እየተቀማ ነው። የኢትዮጵያ እውነታ ከተቀማ ደግሞ ይሄንን እየቀማ ያሉት ዓለም አቀፍ ሚዲያዎች ከሌሎች ጸረ ኢትዮጵያ ያሉት ጋር ተባብረው ስለሆነ ያንን እኛ እውነት አለን፣ ሀገራችን እንፈልጋለን፣ ሕዝቡ እንዲል እድብ ማመቻቸት ነው። ሶስተኛው የአክሰስ ጉዳይ ነው። እንግዲህ የተደራሽነት ጉዳይ ነው። በአሁኑ ጊዜ በትዊተርም፣ በሌሎች ማህበራዊ ሚዲያ መገናኛዎች በኩል የሀገርን ጉዳይ ወይም ደግሞ የአንድን ዲፕሎማሲ ጉዳይ ማነጋገር ማንሳት ይቻላል። ነገር ግን እዛ ላይ ያለው አንደኛ ያለው ራሱ በኢትዮጵያ ደረጃ ቁጥሩ ትንሽ ነው። የኢትዮጵያ ትዊተር ተጠቃሚ ካለውም ደግሞ አጠቃቀሙን በደንብ በአግባቡ የሚጠቀምበት ቁጥሩ አሁንም አናሳ ነው። ሁሉም ኢትዮጵያዊ ከገጠር የኢትዮጵያ ቀበሌ አንስቶ እስከ ዋና ከተማ ያለው የኢትዮጵያ ህዝብ በምን መልኩ ነው ይህንን የአሜሪካ መንግስት አለአግባብ በኢትዮጵያ ላይ ጫና እያደረገ ያለውን ነገር መቃወም የሚችለው የሚለውን ነገር ስናስብ ያው በፖስታ ይሄ ለሁሉም ተደራሽ ነው የሚል ነው መነሻችን ማለት ነው። ስለዚህ በእነዚህ መሰረታዊ ሶስት ምክንያቶች በተደራሽነትና የኢትዮጵያን እውነታ ለዓለም ማህበረሰብ ለማሳወቅ ሀገራችንን እኛ እንፈልጋታለን ሀገር ለማፍረስ ከተነሱ ኃይሎች ጋራ የአሜሪካ መንግስት አይተባበር የሚለውን መግለጽ ነው እንግዲህ የዩናይትድ ስቴትስ መንግስት በተለያዩ ጊዜያት በሰጣቸው መግለጫዎች ላይ ዋነኛ ፍላጎቱ ኢትዮጵያ ውስጥ የተኩስ አቁም እንዲደረስ ጦርነቱን የተከተሉ ሰብአዊ መብት ረገጣዎች እንዲቆሙ ማድረግ ተሳታፊዎችም ለፍርድ እንዲቀርቡ መጠየቅ እንደሆነ አሳውቋል። በእናንተ ዘመቻ ውስጥ የአሜሪካን መንግስት የሚያስወቅሰው አቋም ወይንም ደግሞ የሚያስኮንነው ጉዳይ ምንድን ነው? አሁን ካነሳቸው ጥያቄዎች ጋር በተያያዘ ይሄ የነጩ ፖስታ ወደ ነጩ ቤተ መንግስት ቀጥታ ከአሜሪካ መንግስት ጋር ባለው ለመኮነን አይደለም። አንዱ ሊሆን ይችላል እንጂ የአሜሪካ መንግስት እያሳሰባቸው ያሉ ነገሮችን ለመኮነን አይደለም። ለዚህ የአሜሪካ መንግስት ለማሳሰብ የዳረጉት ነገሮች ናቸው በዋናነት የምንኮንነው ማለት ነው። ምንድን ነው የምናምነው፣ የአሜሪካ መንግስት በትክክል ተጨባጭ በመሬት ላይ ያለው እውነታ እየቀረበለት አይደለም። በተጠናና በታቀደ መንገድ የተሳሳተ መረጃ ለአሜሪካ መንግስት አስተዳደሮች እየቀረበ ነው የሚል እምነት አለ። ስለዚህ የተሳሳተ መረጃ እየቀረበ ከሆነ እውነተኛው መረጃ ደግሞ የኢትዮጵያ ሕዝብ እጅ አለ ነው። አምስት ሚሊዮን ሰው በትንሹ ደብዳቤ ለዋይት ሀውስ በሚልክበት ጊዜ ምን ያህል የኢትዮጵያን እውነታ በትክክል ሊያደርስ እንደሚችል ያው ቁጥሩ ይናገራል ማለት ነው ስለዚህ የተኩስ አቁም አድርጉ ወይንም ደግሞ ተስማሙ የሚሉ የማሸማገል ነገሮችን ቀጥታ መቃወም ሳይሆን በተለይ በአሜሪካ በኢትዮጵያ መንግስት ላይ አላግባብ እያደረጉ ያሉ ጫናዎች አሉ። የችግሩ መሰረት የሆነው ህወሀት ሆኖ እያለ የኢትዮጵያ መንግስትን ጥፋተኛ የሚያስመስሉ የተለያዩ ሪፖርቶች በተለያዩ ሚዲያዎች በየጊዜ እና ይሄ ስህተት ነው፣ ትክክል አይደለም። አንደኛው ማለት ነው። የአሜሪካ መንግስትም የተሳሳተ መረጃ እየደረሰው ነው ብለን የምናምነው ለምንድን ነው? ከዚህ በፊትም እንግዲህ በተለያዩ ሚዲያዎች ላይ ሲነሳ ነበር እና ፍሮም ባስማቱ ኢትዮጵያ ወይም ሲቱ ኤፍ ሲ የሚባል ዶክመንት በወጣ ጊዜ እዛ ዶክመንት ላይ በዚህ ጦርነት ውስጥ የኢትዮጵያን መንግስት ለማሽመድመድ እንደውም በዶክመንቱ ላይ በግልጽ የተቀመጠው የኢትዮጵያ መንግስት የፈለገውን ያህል ቢጮህ ዓለም አቀፍ የሚዲያ ሽፋን መንፈግ ይላል። በሌላ መልኩ ደግሞ የህወሓት ኃይሎች የሚፈልጓቸውን እያንዳንዱን እንቅስቃሴያቸውን በፈለጉት መንገድ የሚዲያ ሽፋን እንዲሰጣቸው ነው የሚለው እዛ ዶክመንት ላይ አሁን በዲዛይን እየተደረገ ያለው ሀገራችን ላይ እንደዚህ ነው። ይቅርታ ይቅርታ አለማየሁ፣ ለአቋርጥህና እዚህ ጋ ይሄ የሚባለው ሰነድ ወይም የሚባለው እንቅስቃሴ ግን በአሜሪካ መንግስት በኩል እውቅና ያገኘ ወይንም እንደ መንግስት አቋምና አካሄድ የተያዘ ጉዳይ አለመሆኑ የሚታወቅ ከሆነ የአሜሪካ መንግስትን አቋም ነው ብሎ ለመቃወም አይርቅም ወይ? እንደ አቋምና እንደ ይዘት በግልጽ መግለጫ ባስቀመጣቸው ነገሮች ላይ መከራከርና እነሱን ነቅሶ ማስቀመጥ አይሻልም ወይ? አዎ በነገር ላይ እንግዲህ ይሄ ንቅናቄም የተጀመረው የአሜሪካ መንግስት አሁን ሁለተኛውን መግለጫ ከትናንት ወዲያ ከመውጣቱ በፊት ነው። አዲስ ማዕቀብ ለመጣል የሚያስችሉ ውሳኔ ፕሬዝደንቱ ከመፈረማቸው በፊት ነው ይሄ እንቅስቃሴ የተጀመረው። ስለዚህ ቀጥታ ከአሜሪካ መንግስት የማሸማገል ወደ ተኩሱ አቁሙ ተስማሙ ወደሚለው መግለጫ በፊት የተጀመረ ነገር ነው። ይሄ መግለጫ ራሱ የመጣው በዋናነት የኢትዮጵያ መንግስትና ህዋት እያደረጉ ያሉት ነገር የኢትዮጵያ መንግስት እንደ መንግስት መታየት አለበት ብለን እናምናለን። ይሄ ቡድን ኢትዮጵያን ለማፍረስ ነው አላማ ብሎ በግብጽ የተናገረን ድርጅት ከአንድ ትልቅ መቶ አስር ሚሊዮን ህዝብን ከሚያስተዳድር መንግስት ጋር እኩል ማነጻጸሩ ራሱ አግባብነት የለውም ብለን እናምናለን። የመጀመሪያው ሌላው እንግዲህ የአሜሪካ መንግስት ቅድም እንዳልኩ የተሳሳቱ መረጃዎች እየደረሱት ነው። እኛ በዋናነት አድሬስ ማድረግ የምንፈልገው ነገር የኢትዮጵያን ሀቅ መናገር ነው። የኢትዮጵያ ሀቅ ምንድን ነው ብትለይ፣ ለምሳሌ አሁን በዓለም አቀፍ ሚዲያዎች በተሳሳተ ሁኔታ ጦርነቱን ማን ጀመረ የሚለው ነገር እንኳን ራሱ ህዋት ባመነበት ሁኔታ ማለት ነው። ሆን ተብሎ ማን እንደጀምሮ በማይታወቅ ሁኔታ እየመሰለ እየቀረበ ነው ያለው። ከዛ ጀምረን የኢትዮጵያ መንግስት ለሰላም ዝግጁ እንደነበረ እና ለህዝቦች ሰላም የተናጠል የተኩስ አቁም አድርጎ ሌሎችን ህዋት በአለም አቀፍ የጦርነት ህግ የተከለከሉ ተግባራትን እንኳን እያደረገ አንድ ሚዲያ ከበሬጅ አልሰጠውም በአሁኑ ሰዓት። ይህም በደንብ በተጠና ሁኔታ በኢትዮጵያ ላይ እየተሰራ ያለ ደባ ነው። ስለዚህ የአሜሪካ መንግስት ተገቢ መረጃ እየደረሰው አይደለም። በተለይ የጥፋተኛው የህወሓት ጉዳዮች እየተደበሰበሱ ነው። ሆስፒታሎች ተደብድበዋል፣ ተቃጥለዋል። የእምነት ተቋማት ተመትተዋል። ይሄ በዓለም አቀፍ ህግ ክልክል ነው። ህጻናት በጦርነት ተሳትፈዋል። የትኛውም ለአሜሪካ አስተዳደር ቀርብ የሆነ ሚዲያ ይህንን ነገር በይፋ አልዘገበም፣ አላወገዘም። የአሜሪካ መንግስት ደግሞ መረጃ የሚያገኘው ከሚዲያዎቹ ነው፣ ከኢንተለጀንስ መስመሩ ነው ብለን እናምናለን። ሆን ተብሎ ከኢትዮጵያ የኢትዮጵያ እውነት እየተድበሰበሰ ከሆነ እኛ ቀጥታ ፕሬዚደንቱን አድሬስ አድርገን እውነታችንን ለትክክለኛ ውሳኔ እንዲያመቸው እናቀርባለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ነጩ ፖስታ ወደ ነጩ ቤተ መንግስት የተሰኘውን የወጣቶች ዘመቻ ዙሪያ እያጠናከርነው ዝግጅት ነው እየተከታተላችሁት ያላችሁት። ቆይታችንን እያደረግን ያለነው ሀሳቡን ከማመንጨት አንስቶ ዘመቻውን የማስተባበር ስራ ከሚሰሩት አቶ አለማየሁ ሰይፉ ጋር ነው። ውይይታችን ይቀጥላል። የአሁኑ እንቅስቃሴ እንግዲህ በሚሊዮኖች የሚቆጠሩ ደብዳቤዎችን ወደ ዋይት ሀውስ ወይም ወደ አሜሪካ መንግስት መቀመጫ ወደ ሆነው ቤተ መንግስት ማድረስ እንደሆነ ቀደም ብለን ሰምተናል። በአሁኑ ዘመን ሰዎች የተቃውሞ ምልክቶቻቸውና ዘመቻዎቻቸውን በተለያዩ የኤሌክትሮኒክስ መንገዶች በኢንተርኔት ላይ ወደ ማስተላለፍ እየዞሩ ባለበት ሁኔታ ይህም መንገድ መምረጣችሁ ለምን ይሆን? ይሄ እንግዲህ መጀመሪያም አካባቢ ትንሽ ገለጽ ለማድረግ ሞክር ያለን በአለም አቀፍ ደረጃ አሁን ከ መገናኛ መስመሮች እድገት ጋር ተያይዞ አሁን አንተ እንዳልከው በማህበራዊ ሚዲያዎች እና በኤሌክትሮኒክስ ሚዲያዎች ሀሳብ እየተገለጸ ያለው ያለው ነገር ግን አንደኛ የኢትዮጵያ ወጣቶች የኢትዮጵያ ሕዝብ በአጠቃላይ የሆነ ኢሊት አርባን ኢሊት ላይ የተንጠለጠለ ጉዳይ እንዳልሆነ ማሳየት እንፈልጋለን። የኢትዮጵያ ጉዳይ የኢትዮጵያ ጉዳይ ሙሉ ለሙሉ ከታች ከገጠር የኢትዮጵያ ቀበሌ አንስቶ ሁሉም ኢትዮጵያዊ የሚመለከት ነገር መሆኑን በዚህ ደብዳቤ ለማሳሰብ እንፈልጋለን። ምልል ፈልጌ ነው። ተደራሽነቱን በጣም በሰፊው ተደራሽ በሆነ ቁጥር ደግሞ ሁሉንም ኢትዮጵያዊ የሚመለከት ጉዳይ መሆኑን በጣም እልም ያለ ሩራል የሆነ በጣም የሆነ እልም ያለ ምንም ግንኙነት የሌለበት የገጠር አካባቢ ላይ ይሄ ደብዳቤ በአንድ ኢትዮጵያዊ ተጽፎ የዋይት ሀውስ መድረስ ይችላል። ስለዚህ በዚህ ጉዳይ ላይ በኢትዮጵያችን ላይ እየተደረገ ያለው ሀገር ለማፍረስ እየተደረገ ያለው ጫና በአጠቃላይ ሁሉንም ኢትዮጵያዊ አስከፍቷል የሚለውን በዚህ ማሳየት እንፈልጋለን። አንደኛው ስለዚህ የትዊተር ሌሎች ሶሻል ሚዲያዎች እና የኤሌክትሮኒክስ መገናኛ መንገዶች የሌለው ሰው በሙሉ እንዲደርሰው እንፈልጋለን። አንደኛ ሁለተኛው ነገር ቁጥሩን እኛ በአምስት ሚሊዮን የገደብነው ለምንድን ነው? ከዚህ በላይ ከሆነም ደግሞ በጣም ያው የሎጂስቲክም ብዙ ነገሮች ያመጣል ብለን ነው እንጂ ኮንሰርንድ ሆኖ በዚህ ጉዳይ ላይ መሳተፍ የሚፈልገው ኢትዮጵያ በጣም ብዙ ነው። ከመቶ አስር ሚሊዮን ሕዝብ ውስጥ አምስት ሚሊዮኑ እንግዲህ ወጣት ይሄንን ደብዳቤ ከጻፈ የአሜሪካ መንግስት፣ በሌላ በኩል እየረበሹ ያሉት ሀገሪቷን እየበጠበጡ ያሉት እናፈርሳለን የሚሉት የህዋት ኃይሎች ደግሞ በቁጥር አነጻጽረው ውሳኔ ላይ ለመድረስ ያመቸዋል ብለን እናምናለን እና በዋናነት የሁሉም የኢትዮጵያውያን ጉዳይ መሆኑን ማሳየት ብዛታችንን ቨርሰስ የኢትዮጵያን ለማፍረስ እሞክራለሁ እፈልጋለሁ ከሚለው ኃይል ጋር ብዛታችንን ማሳየት እና እውነታችንን ሁሉም ኢትዮጵያ የሚመለከተው መሆኑን ለመግለጽ ይሄ ዘመቻ በዋነኝነት ወጣቶች ላይ ያነጣጠረ እንደሆነ ተሰምቷል። ወጣቶችም ናችሁ እያንቀሳቀሳችሁ ያላችሁት በአመራርነት በዋናነት ዛሬ በጦርነት እየተናጠች ያለችው ኢትዮጵያን የሚረከብ ኃይል ነው። እንግዲህ ወጣት ብለን ስናነሳ ከዲፕሎማሲ ሰጣገበው ይልቅ በሰላምና መረጋጋት ስራዎች ውስጥ ይህን ኃይል ማሰማራት ማነቃቃቱ የተሻለ አይሆንም ወይ? ወይንስ መሰል ስራዎችን ለወደፊቱ የመስራት አለም አላችሁ? ለምንድን ነው በዚህኛው ስራ መጀመር የፈለጋችሁ? በጣም አሳሳቢ ደረጃ ላይ በመድረሱ ነው። በዚህ ስራ መጀመር የፈለግ ነው። ሀገር አልባ እናደርጋቸዋለን ተብሎ እየተዛተብን ኢትዮጵያውያን ወጣቶች ሀገር የማይኖረን ከሆነ ምንድን ነው ትርጉሙ የመኖራችን ሌሎች ነገሮችን የመስራታችን? መጀመሪያ ሀገር ሊኖረን ይገባል። ሀገራችንን የማስቀጠሉ ጉዳይ የኢትዮጵያ ወጣቶች የህልውና ጉዳይ ነው፣ የመጀመሪያው ነገር ማለት ነው። ስለዚህ ይሄ ቡድን ሀገሩን ማፍረስ ነው ከተባለ በፈረሰ ሀገር ላይ ምንድን ነው የምንነጋገረው? መጀመሪያ ስለዚህ በፕራዮሪቲ ደረጃ ትክክል ነን ብለን እናምናለን። ከዚህ አንጻር ማለት ነው ሀገር የፈረሰባቸው ህዝቦችን ተመልክተናል። በተለያዩ አለሞች ላይ ሊቢያ፣ ዴሞክራሲ ይሰጣቸዋል የተባሉ ወጣቶች፣ ማህበራዊ ዋስትና ይሰጥ የነበረ መንግስት በሊቢያ ፈርሶ አሁን የሊቢያ ወጣት ዴሞክራሲ የለውም። ማህበራዊ ዋስትና ፈጽሞ ተረስቷል። ሊያስበው አይችልም። ሀገር የለውም። ባጠቃላይ የትም ሀገር ቪዛ ሄዶ ማስመታት ይችል የነበረ የሊቢያ ወጣት በአሁኑ ሰዓት የትኛውም ኤምባሲ በጣም በሰፊው እንደ አንድ ተራ ድሀ ሀገር ክብሩ ተነክቶ ነው ቪዛ ማግኘት የሚችለው። ይህ ነገር ከነጎዳኛ ጋር እየመጣ እያየን ከዚህ የቀደመ ነገር አለን ብለናና፣ ስለዚህ በፕራዮሪቲ ደረጃ ትክክል ነን እንላለን። ሌላው እንግዲህ ከዚሁ ጋር አንስተ ያነሳኸው ነገር ምን አስባችኋል? ሌሎች ነገሮችን በተመለከተ የኢትዮጵያውያንም የበለጠ የሚያጠናክሩ ወጣቶችን የበለጠ እርስ በርስ የሚያግባቡ ኢትዮጵያዊነትን የሚያጋምዱ ነገሮች ላይ ወደፊትም እንሰራለን። ይሄንን በተለያዩ ሀገሪቱ አካባቢዎች ኢንክሉዲንግ ትግራይ ወጣቶች ጋራ በሰፊው የተጠናከረ ስራ እንዲሰራ እንፈልጋለን። እኛ የምናምነው አንድ የተሳሳተ ያቡድን አለ ብለን ነው የምናምነው እንጂ አጠቃላይ የኢትዮጵያ ወይም ደግሞ የሌላው ሀይል ጋራ ምንም አይነት ችግር አለ ብለን አናምነም። ወደፊት ወጣቱን በጣም ኢትዮጵያዊነት የሚያጋምዱ ስራዎችን ለመስራት አቅደናል። አሁን በቅርቡ ይሄንኛውን ካምፔን ስንጨርስ አንድ አዲስ ላውንች የምናደርገው ካምፔን አለ። ለጊዜው እንግዲህ ይሄ ቆየንና ያኔ በወቅቱ ሲደርስ ገልጸዋለሁ። ከመለያየታችን በፊት ምን ያህል ወጣቶች በዚህ እንቅስቃሴ ውስጥ ተሳትፈዋል? እንደዚህ የሚሰባሰበው ደብዳቤ ወይም የሚሰባሰበው መልእክትስ መቼና በምን ሁኔታ ነው ለአሜሪካ ዋይት ሀውስ ቤተመንግስት ቤተ መንግስት ይደርሳል ብላችሁ የምታስቡት? አጠቃላይ እንግዲህ ይሄንን የደብዳቤ መጽሐፍና በፖስታ አድርጎ ወደ ማዕከል የማድረሱን ስራ እስከ መስከረም አስራ አምስት በኢትዮጵያ አቆጣጠር እንጨርሳለን ብለናል። መስከረም አስራ አምስት ጀምሮ በ እንግዲህ የፖስታ መላኪያ መንገዶችን ተጠቅመን ለአሜሪካ መንግስት ቀጥታ እንልካለን ማለት ነው። ወጣቶች እስካሁን ባለው ሁኔታ እጅግ በጣም ሰፊ የሆነ ተሳትፎ ነው እያደረጉ ያሉት። እኛ እንደውም አስበን የነበረው የሲቪል ማህበረሰብ ድርጅቶች ውስጥ ያሉ ወጣቶች ለዚህ የወጣት አደረጃጀት ውስጥ ያሉ ወጣቶች ብቻ ነበሩ ይሳተፋሉ ብለን ግምት አንስተን ወደ አምስት ሚሊዮን የወሰድ ነው ማለት ነው። ነገር ግን ይገርመሃል ሐብቴ በአሁኑ ሰዓት የማይደውልልን የኢትዮጵያ ሕዝብ የለም። ምን እንርዳችሁ ከሚለው የቢዝነስ ኮሚኒቲ ጀምሮ እያንዳንዱ በሌላ ሴክተር ውስጥ ያለ ወጣትነቱም ኢቭን ያለፈው ራሱ ምን እንዴት አድርገን ይሄን ደብዳቤ እንጻፍና እንላክ እውነታችንም በዚህ መልገሩ መግለጻችን አግባብ ነው ብሎ እጅግ በጣም ሰፊ የሆነ ሞቲቬሽን ነው ያለው እና እንቅስቃሴው በጣም ደስ የሚል ነው። ሰው ለኢትዮጵያ ያለውን ፍቅርና ክብርም በዚህ ሁኔታ አረጋግጠንበታል። እጅግ በጣም አመሰግናለሁ። አለማየሁ ሰይፉ፣ የነጩ ፖስታ አጎርፍ ወደ ነጩ ቤተ መንግስት የተሰኘ አገር አቀፍ ዘመቻ ዋና ጸሐፊ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። አድማጮች ከዩዝ ኢምፓወርመንት ተቋም ዳይሬክተር አቶ አለማየሁ ሰይፉ ጋር የነበረን ቆይታ ይህን ይመስል ነበር። ከእኛ ጋር ለነበራቸው ጊዜ እናመሰግናለን። አሁን በአንድ ሙዚቃ እረፍት አድርገን ስንመለስ ለአካባቢ ጥበቃ ትልቅ አስተዋጽኦ የሚያደርግ ቦርሳ እያመረተች ለገበያ የምታቀርብ ወጣት እናስተዋውቃችኋለን። አሁንም ቆይታችሁ ከኛ ጋር ይሁን። When you're ready. ረዴት ታደሰ ትባላለች የወጣቷ እንግዳችን ረዴት ተጠቅመው ሲጨርሱት ለመሬት ላይ አትክልት ሆኖ መብቀል የሚችል የወረቀት ቦርሳ ለገበያ ያቀርባለች ይህ ፕላንቴብል ባግስ ስትል የሰየመችው የሚበቅል ቦርሳ ለጊዜው በትንሽ መጠን ብቻ እየተመረተ ቢሆንም ስራውን ለማስፋት በብሉሙን የስራ ፈጣሪዎች ውድድር ላይ ተሳትፋ ለመጨረሻው ዙር ካለፉት መካከል ሆናለች። ከረድኤት ጋር ቆይታ ያደረገችው ኤደን ገረመው የሚከተለውን አሰናድታለች። ረድኤት ከአዲስ አበባ ዩኒቨርሲቲ ሥነ ሕንፃ ተምራ ከተመረቀች አራት ዓመት ሆኗታል። ገና ከልጅነቷ ጀምሮ ተወልዳ ባደገችበት በሐዋሳ ከተማ በመኖሪያ ግቢያቸው ውስጥ ፍራፍሬዎችን በመትከል ከአትክልቶች ጋር ቁርኝት እንዳዳበረች ትናገራለች። ካደገች በኋላ የፕላስቲክ ፌስታሎች በአየር ንብረት ላይ የሚያመጡትን ጫና ስትረዳ ደግሞ ለዚህ ነገር መፍትሄ ለመፈለግ ከአጋሯ ህሊና ታደሰ ጋር በመሆን የተለያዩ ሙከራዎችን አድርጋለች። በዚህ ሂደት ውስጥም ተመልሶ በጥቅም ላይ መዋል የሚችል የወረቀት ቦርሳ ያዘጋጁ ሲሆን ይህን ቦርሳ ልዩ የሚያደርገው አገልግሎቱን ሲጨርስ የለማ መሬት ላይ ተጥሎ የተለያዩ የአትክልት አይነቶች ሆኖ መጽደቅ መቻሉ ነው። እዳደኤት ተተክሎ ስለሚበቅለው ቦርሳ አጀማመር እንዲህ ታስረዳለች ያደረጉት ሐዋሳ ነው። ከሶስት ቤቶች ሄዳ ነው ያደግኩት። በልጅነታችን አትክልት ስንኮተኩት የተለያዩ ፍራፍሬዎችን ስናሳድግ ነው በቤታችን ውስጥ ያደግ ነው። አሁንም ድረስ ያደግንበት ቤት ውስጥ የማንጎ አቮካዶ፣ የተለያዩ ፍራፍሬዎች አሉ። እንደ አንድ ግዴታም ነበር የሚታይብን በልጅነታችን ስናድግ ማለት ነው እነሱን መንከባከብ። እሱም ወደዚህ የመጣ ይመስለኛል። ከዛ በኋላ በሁለት ሺህ አስራ ዘጠኝ ነው ምን ነገር ሀሳብ ያመጣሁት የነበረው ወደ ሀሳቡ የገባሁበት ምክንያት ምን ነበር? ሁለት ሺ አስራ ስምንት ላይ አዲስ አበባ ዓለም ላይ የአየር ብክለት ካለባቸው ከተሞች ውስጥ አንዷ ሆና በጣም ኃይለኛ ከፍተኛ የአየር ብክለት ካለባቸው ከተሞች ውስጥ ተመድባ ነበረ። ይሄ በጣም አሳስቦኝ ነበረ። እኛ ሀገር ደግሞ እንደምታስቡ ከሆነ ስፔሻሊ ደግሞ አዲስ አበባ ላይ ፌስታል በየቦታው በግዴለሽነት ሲጣል እናያለን። እንዲሁ በነጻ ደግሞ በየወሩ ወደ ሁለት ሚሊዮን የሚሆኑ ፌስታሎች አዲስ አበባ ላይ ብቻ በመጣ ይታደላሉ። እነ ሁለት ሚሊዮን ፌስታሎች ደግሞ በስርት ይጣላሉ አይጣሉ የሚለው እንግዲህ የምናየው ነገር ነው። ይሄ በጣም ለእኔ አሳሳቢ ሆነብኝ ነበር። ሰው መጀመሪያ ላይ ያሰብኩት እንደውም ኢንተርኔት ላይ የእንቁላል ማስቀመጫዎችን ከወረቀትና ከአስክልክዘር ጋር እየቀላቀሉ የሚሰሩ አንድ የወጣት ቡድኖችን አየሁኝና በጣም አስደንቆኝ እሱን ለመስራት ነበር ያሰብኩ የነበረው። ነገር ግን የወረቀት ማስቀመጫ ከሀገራችን ላይ ኦልሬዲ ድጋሚ በሚጠቀሙት ወረቀት እየተሰራ ነው ያለው እና አይ ቲንክ እሱ ጥሩ ቦታ ይዛል ብዬ ስላሰብኩኝ ወደ ፌስታል ለመዞር ፈለግኩኝ። አሁን እነኝም ቦርሳዎች በተቻለ አቅም ፌስታልን እንዲያስቀሩልን በሚል ሰው ይሄ ይተከላል፣ ወደ አትክልትነት ይቀየራል የሚለውን ኢንትረስትድ ሆኖበት እንሞክረው ብሎ እንጀምረውም ነው ይሄንን ሀሳብ ያመጣሁት። በአሁን ሰዓት ቦርሳዎቹ በጥቂት ቁጥር ብቻ እየተመረቱ መሆኑን የምትናገረው ረዴት ለጊዜው የቲማቲም የቲማቲምና የካሮት ዘር መያዛቸውንና በቀጣይ ሰፊ የዘር ምርጫ እንዲኖራቸውም እየሰሩ መሆኑን ታስረዳለች። እኛ ዋናኛነት ያሰብነው በማሽነሪ የታገዘ ማምረት ለማካሄድ ነው ያሰብነው። ነገር ግን አሁን ላይ አቅማችን እዛ ላይ አልደረሰም። ስለዚህ በኪራይ ላይ ማሽኖች እየሰራን ነው ያለ ነው። በራሳችን ማሽን ሳይሆን ማሽኖችን በመከራየት ነው እየሰራን ያለ ነው። ለእነዚህ ደግሞ የምንጠቀማቸው አንደኛ ከዚህ በፊት ጥቅም ውሎ የነበረ ወረቀት አሁን በድጋሚ የተዘጋጀ ማለት ነው። እሱን እንጠቀማለን። የአታክልት ዘር እንጠቀማለን። የአታክልት ዘሩን ደግሞ ስንጠቀም በጣም ኢኮኖሚካል በሆነ መንገድ፣ ምክንያቱም በማይኖርበት መንገድ ነው የምንጠቀመው። ከዚህ በተጨማሪ ግሉ ወረቀቱን ለማጣበቂያ የመሳሰሉትን ነገሮች እንጠቀማለን። ከዚህ በተጨማሪ መጨመር የምንፈልገው ነገር ምንድነው? ብዙ ጊዜ ወረቀት ቦርሳ መያዣዎች ወይ ገመድ ይሆናሉ ወይ ቃጫ ይሆናሉ። እኛ ግን ሙሉ ቦርሳው ከአፈር ጋር እንዲዋሃድ ስለምንፈልግ ሙሉ በሙሉ ከወረቀት የተሰራ ነው ሩ ላይ አፈርም ላይ ምንም አይነት ጉዳት የማያስከትሉ ኬሚካሎች እንዲቻል ነው የምንጠቀመው። ሁለት እስከ ሶስት ጊዜ መልሰን እንድንጠቀመው ብለን ነው ምናስበው፣ ምክንያቱም እጣ በስተን ስንመጣ በፌስታሊ ዘን ከገባን በኋላ አጣጥሸን እናስቀምጠያለን። ለድጋሚ ድጋሚ ለመጠቀም ማለት ነው። ይህኛውን በዛ ወይ ለመጠቀም ነው አጣጥፎ ፍቻችን በተደጋጋሚ ገበያም ሲሄዱ ምንም ሲሉ እራሱን እንዲጠቀሙት፣ ብክነት የሚለውንም ነገር በእጅጉ ለመቀነስ ይረዳናል። ዘሮቹን አሁን ላይ ከኢትዮጵያን ሲድ አሶሴሽን ጋር ለዘር የሚሆነውን ማቀሩ በመነጋገር ላይ ነን። ያለ ነው ለጊዜው እየተጠቀምን ያለ ነው የካሮት የካሮትና የቲማቲም ዘርን ነው። ነገር ግን ወደፊት ምን እናስባለን? ቦርሳዎችን በተለያየ አይነት ሰዎች በምርጫው የተለያዩ አይነትን ቬጅቴብልን እየመረጠ እሱ ዘር ያለበትን ቦርሳ እዛ ላይ እንዲገባ እናስባለን። ይሁንና ሲተከል የሚበቅለውን ቦርሳ ለገበያ በማብቃትና በማስተዋወቅ ሂደትም ውስጥ የተለያዩ ፈተናዎች እንዳሉባቸው ነው ረዴት የምትናገረው። አንደኛው ቻሌንጅ ምንድን ነው? ሕብረተሰቡ የፌሳልን ጉዳት ጉዳት ስላልተገነዘበው ወይም የምር የሚያደርሰው ጉዳት ምን እንደሆነ አላወቀውም። ይህ በጣም ትልቅ ቻሌንጅ ነው። አንድ ነገር ሰው እንደሚጎዳው ካላወቀ በቀር ሊያቆሙ ፈቃደኛ ሊሆንልን አይችልም። ሁለተኛው ደግሞ የዋጋ ጉዳይ ነው። ፌስታል ኦልሞስት ምንም ሳንከፍልበት ማለት ይቻላል። በየቀኑ ቤታችን ውስጥ ክፉ ፈስበን እንገባለን። ለምንገዛው እቃ እንከፍላለን። ለፌስታል ግን አንከፍልም። ግን በብዛት ይዘነው እንገባለን። ከዚህ ጋር መወዳደሩ ትንሽ ይከደናለኝ ነው። እኛ ቦታዎች ማለት ነው በሁለት አይነት ሳይዝ ነው የሚመጡት መካከለኛ ሳይዝ እና ትልቅ ሳይዝ ሆኖ ማለት ነው። ትልቁን ሳይዝ የምንሸጠው በስምንት ብር ነው። ሚዲየሟን ደግሞ በስድስት ብር ነው የምንሸጠው። በስምንት ብር የሚሸጠው አሁን አዲስ አበባ ገበያ ላይ ባሉ ሌሎቹ የወረቀት ቦርስ ነው፣ በአስራ ሶስት ብር የሚሸጠው ነው። እኛ በተቻለ አቅም ዋጋችንን ለማውረድ አስገናል። ምክንያቱም አላማችን አንደኛ ተደራሽነቱን ማግዛት፣ እንዲሁም አዌርነስ መፍጠር ስለሆነ ዋጋችንን በደንብ አውርገን ነው እየሰራ ነው ያለ ነው። ሌላው ደግሞ በደረጃ ደግሞ ስንመጣ ባለፈው ዓመት ላይ የተወካዮች ምክር ቤት ፌስታልን ከገበያ ላይ እንዲወጣ የሚል ህግ አውጥቶ ነበረ። ነገር ግን ህጉ መሬት ላይ ወርዶ አላየነውም እስካሁን። ከዚህም በፊት እነምን የመሳሰሉ ህጎች ሲወጡ እንሰማለን። ነገር ግን ሲተገበሩ አይተናቸው አናውቅም። በቆራጥነት እነኝህ ህጎች ካልተተገበሩ በቀር አንደኛ እነኝህን ነገሮች መስራት ከባድ ነው። ሁለተኛው የነገሪቷ ኢትዮጵያን በጣም የምታሰጋት ሆናለች ብዬ አስባለሁ። ፕላንተብል ባክስ ወይም መተከል የሚችሉ ቦርሳዎች ፋብሪካ አቁሞ ሙሉ ለሙሉ ወደ ስራ ለመግባት የገንዘብ ድጋፍ የሚሻ ሲሆን የብሉሙን የስራ ፈጣሪዎች ውድድር ላይ የማብቂያ መርሃ ግብር ውስጥ በተመቻቸላቸው እድል በመጠቀም እየተንቀሳቀሱ ይገኛሉ። በአሁን ሰዓት ለመጨረሻው ዙር ካለፉት ተወዳዳሪ ተሽከርካሪዎችን መካከል ናቸው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። tea it did like in አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ያመሸውት ስመኞሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።